ሲቪል የህዋት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች በርካታ ሴቶች ላይ አስገድዶ መድፈር ጥቃት መፈጸሙን የአማራ ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ባካሄደው መጠነኛ የዳሰሳ ጥናት ማረጋገጡን ገለጸ። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ ዛሬ በሰጡት መግለጫ የህወሓት ኃይሎች በአማራ ክልል በቆዩባቸው አንዳንድ አካባቢዎች ቢሮ ባደረገው መጠነኛ የዳሰሳ ጥናት አንድ መቶ አርባ ሰባት ሴቶችን አስገድደው መድፈራቸውን ማረጋገጣቸውን ተናግረዋል። የዳሰሳ ጥናቱ ደሴንና ኮምቦልቻን የማይጨምር መሆኑን የገለጹት ወይዘሮ አስናቁ እነዚህ አካባቢዎች ሲጨመሩ ቁጥሩ ሊጨምር እንደሚችል ገልጸዋል። ከህጻናት ድረስ እስከ አዋቂዎች ድረስ እስካሁን በእኛ የተረጋገጠ በእጃችን የደረሰን መረጃ ወደ 147 ሴቶች ያስገድዶ መድፈር ደርሶባቸዋል። ከዚህ ውስጥ 17 ህጻናት ናቸው። ነገር ግን ይሄ በተለቀቁ አካባቢዎች እኛ በደረስንበት ልክ ነው። እንደሚታወቀው ይህ መረጃ ማግኘት በጣም ከባድ ስለሆነ፣ በጥንቃቄ የሚሰራ ስራ ከመሆኑ አንጻር እስካሁን ጥረት ተደርጎ የተገኘው መረጃ ይሄ ነው። ግን ቁጥሩ ከዚህ በላይ በእጥፍ እንደሚያድግ ደግሞ ምልክቶች ስላሉ በቀጣይ ጥናቱ ሲጠናቀቅ የተሟላው መረጃ ስቶት ይቻልትንትንቱ ሊኖር የአሜሪካ ድምጽ የህወሀት ኃይሎች ተቆጣጥረውት በነበረው በንፋስ መውጫ ከተማ ያነጋገራቸው የተደፈሩ ሴቶች ድርጊቱ የተፈጸመባቸው በህወሀት ታጣቂዎች መሆኑን በወቅቱ መግለጻቸው ይታወሳል። ካራ ይዞ ቤቱን ግቢት ብሎ ካራውን ይደፈረኝ እና በካራ ሊቀደኝ አለ። አንዱ ለአንዱ አንዱ ለአንዱ የሚመጣ ሰው የለም ጭል ያለው ነበር

እግር ነው ቃል ቀሚ ቀስቀስ ብትል ቀስቀስ ብትል አንተ እግሬን ነው ከተቀመጥኩበትም ሶስት አራቱ ነው መጡብኝ። ከመጡም ዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሲል መታለሁ። በቃ ጥይቱን እየደገነ ማለት አዛም በኋላ ያኛው ሸፍኖ ወደዛ ይዞብ ሄደ። ያራልዥን ብዬ ስታገል ያው ጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ እንዳለ መለ ጥልጥና ያልኩት ሁለተኛ ልጀር ያለበትን ያው ልጅንም መተውታል። ህጻን ነው። ዙዬ ስምንት አመት ልጅ ነው መተውብኛል። እሱ ሲያረገ ልጆች አይናቸው ፈጦ ጉድያዬ ተደፈርኩ። ምን ታረጊያለሽ? የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊዋ ወይዘሮ አስናቁ ድረስ ለሴቶች መብት ቆመናል የሚሉ ዓለም አቀፍ ተቋማትና የመገናኛ ብዙሀን ለእነዚህ የተጎዱ ሴቶች ከተቋቋሙበት ዓላማ አንጻር የሚጠበቅባቸውን አለማድረጋቸው እንዳሳዘናቸው ገልጸዋል። እንግዲህ ስላስገድዶ መድፈር ስናነሳ በዓለም አቀፍ ህግ አስነዋሪ አስጸያፊ የሰብአዊ መብት ጥሰት እንደሆነ ታምኖበት የዓለም አቀፍ መንግስታት ስምምነት ተፈራርመዋል። ይህን ችግር በማስወገድ ረገድ ማንኛውም በሴቶች ላይ የሚደርሱ የፆታዊ ትንኮሳዎችን ጨምሮ የሰብዊ ጥሰት ናቸው በሚል ህግ ወጥተው ስምምነት ተፈራርመው ሁሉም የዓለም ሀገራት የአፍሪካ ሀገራትና ሀገራችን ኢትዮጵያ ህጎች ወጥተው እየታገል ባለንበት ጊዜ ነው አሸባሪው ወራሪ ሀይል ሴቶችን ህጻናትን አረጋውያንም ጭምር በጅምላ እየደፈረ ያለው ማለት ነው። ስለዚህ ይሄን ህግ ያወጡ ምዕራባውያን ሀገራትም የዲሞክራሲያዊ ሀገር ነን የሚሉ መሪዎችም ጭምር ያወጡት ህግ ሲሻል ሴቶች ንጹሀን እናቶች፣ ህጻናት በጅምላ እና በቡድን መደፈር አደጋ ሲደርስባቸው ሲንገላቱ፣ በዚህ ምክንያት ራሳቸውን እስከ ማጥፋት ድረስ የሚደርስ ወንጀል ሲፈጽምባቸው ማውገዝ አይደለም፣ ችግሩ እንዲቆም መስራት አይደለም። ችግሩን ስለመስማታቸውም ማረጋገጫ እየሰጡ አይደለም። በአማራ ክልል በህወሀት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ ሰባ ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ባደረገው ሪፖርት ማስታወቁ ይታወሳል። በዚህ ጉዳይ ላይ የህወሀት ከፍተኛ አመራሮች ሰራዊታቸው በተቆጣጠረባቸው አካባቢዎች በንጹሐን ዜጎች ላይ ጥቃት አለመፈጸሙን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።